The voice of a man. የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሁን በስራ ላይ የዋለውን የአስቸኳይ ጊዜ አዋጅና ደንብ አፈጻጸም በተመለከተ ለመንግስት ምክር ሀሳብ አቅርበዋል። ኮሚሽኑ በዝርዝር ደንቡ ላይ አስቸኳይ ጥናት አድርጎም ሊስተካከሉ በሚገባቸው ጉዳዮች ላይ ምክር ሀሳብ እንደሚሰጥ አስታውቋል። የሕግ አስከባሪ ተቋማት በማናቸውም ሁኔታ ሊገደቡ የማይችሉ መሰረታዊ መብቶችን እንዲያከብሩና እንዲያስከብሩም አሳስቧል። መለስካቸው አምሀ ዝርዝሩን ይዟል። ኮሚሽኑ በአሰራቸው የጽሁፍ መግለጫ እንዳመለከተው የኮሮና ቫይረስን ስርጭት ለመከላከል ለመቆጣጠርና የሚያስከትለውን ጉዳት ለመቀነስ የፌዴራል መንግስት ያወጀውን የአስቸኳይ ጊዜ አዋጅ አስፈላጊነት እንደሚገነዘብ ገልጿል። አክሎም ይህ አዋጅ እና ተከትሎም በሚኒስትሮች ምክር ቤት የወጣው ደንብ በተሟላ መልኩ ህገ መንግስቱንና ዓለም አቀፍ የሰብአዊ መብት ግዴታዎችን ያከበረና የሚያስከብር መሆኑን ለማረጋገጥ ኮሚሽኑ በዝርዝር ደንቡ ላይ ጥናት በማድረግ ሊስተካከሉ በሚገባቸው ጉዳዮች ለመንግስት ምክረ ሀሳብ የሚያቀርብ መሆኑን ያስረዳል። በዚህ መግለጫው ግን አሁን በስራ ላይ የዋለውን አዋጅና ደንብ አፈጻጸም በተመለከተ ሁሉም የሕግ አስከባሪ ተቋማት ሊከተሉ የሚገቧቸውን መሠረታዊ የሰብአዊ መብቶች መሮችና ግዴታዎች የመጀመሪያ ደረጃ ሊባል የሚችል ምክረ ሀሳብ ማውጣቱን የኮሚሽኑ መግለጫ ይጠቁማል። በዚህ መሰረት ኮሚሽኑ አስፈጻሚ የሕግ አስከባሪ ተቋማት ደንቡን በሥራ ላይ ሲያውሉ ሊከተሉ ይገባቸዋል ያላቸውን መርሆች በዝርዝር አውጥተዋል። ከእነዚህም መካከል የሕጋዊነት መርህ ማለትም የሕግ የበላይነትና በሕጋዊ ስርዓት መተዳደር በማናቸውም ሁኔታ ሊገደቡ የማይችሉ ሰብአዊ መብቶች ለምሳሌ የሰው ልጅ በሕይወት የመኖር መብትና የመሳሰሉት ተዘርዝረዋል። የአሜሪካ ድምፅ ሬዲዮ መግለጫውን በተመለከተ ተጨማሪ ማብራሪያ ለማግኘት የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ኮሚሽነር አቶ እሸት ገብሬን በስልክ አናግሮቹ ነበረ። እነዚህ መብቶች ለህዝብ ሲባል ለህዝብ ጥቅም ሲባል ለዜጎች ደህንነት ሲባል የተገደቡ መሆኑ ኮሚሽኑም ያውቃል። ይሁን እንጂ በአፈጻጸማቸው ረገድ ሊሄድባቸው የሚገቡ መንገዶችን የማመላከት ነው። አይተው እንደሆነ ህጋዊነት መከተል ያስፈልጋል ተመጣጣኝነት መከተል ያስፈልጋል። መድሎና አግላይነት ሊኖር አይገባም። ምክረ ሀሳቦች ናቸው እንግዲህ መንግስት አውጥቶ ወደ ታች ሲያወርደው በየደረጃው በተመሳሳይ ግንዛቤ ተግባራዊ ሊደረግ ይገባል። የማይጣሱ ና የማይገሰሱ ነው መብቶቹም ደግሞ በተገቢው ሊጠበቁ ይገባል በሚል ዝርዝር መርሆችን ይዞ ነው የወጣው አይተው እንደሆነ እና ተገቢነቱን አረጋግጦ ነገር ግን እነዚህ ዝርዝር መርማዎች ደግሞ ተግባራዊ መሆን አለባቸው በሚል እንጂ ጥርጣሬ ኖሮት አይደለም ያወጣው። ምናልባት ጥርጣሬ የሚለው ቃል አሳሳሽ ሊሆን ይችላል። ምክትል ኮሚሽነር ግን ስጋት ያለው መሰለኝ ድምፀቱን ስመለከት፣ ይህ ግምቴ ሊሳሳት ይችላል። እርግጥ እንግዲህ ስጋትማ እንኳን አደለም። በአፍሪካ በኛ ሀገር በግጭ ግጋት ሲፈጸሙ በትክክል ስለመፈጸማቸው የማረጋገጥ ነገር ተገቢ ነው፣ በማንኛውም ሰዓት ሊነገር ጥንቃቄ እንዲደረግበት ማሳሰብ ተገቢ ነው። ይሄ ማሳሰቢያ ባይሰጥ፣ የጥንቃቄ ሀሳቦቹ ባይሰነዘሩ መተግበር የለበት የሌለበት ሊተገበር ይችላል። መተግበር ያለበት ደግሞ ሳይተገበር ሊቀር ይችላል። እንዲህ እንዲህ አይነት ነገሮችን ለማስወገድ ኮሚሽኑ ከሰብአዊ መብት አኳያ ያሉ ነገሮች በአስቸኳይ ጊዜ ሁኔታ ውስጥ ሰብአዊ መብት አኳያ ያሉ ሁኔታዎችን ማስገንዘብ ይኖርበታል። ለሚመለከታቸውም አካላት በዚሁ ማዕቀፍ ውስጥ እንዲሰሩ ማድረግ ያስፈልጋል። አስቸኳይ ጊዜ አዋጁ እና ደንቡ የሰዎችን መብቶች ጠቅላላ ደምሷል የሚል ድምዳሜ እንዳይያዝ፣ የቶቹ ናቸው የተገደቡት፣ የቶቹ ናቸው ለህዝብ ሲባል ጥንቃቄ የሚደረግባቸው፣ የቶቹ ናቸው ፍጹም የማይነኩት የሚለውን ሁሉም በየደረጃ በኩል ግንዛቤ ሊኖረው ይገባልና ይህን ማስገንዘብ ተገቢ ነው ብዬ አስባለሁ። በየትኛውም ደረጃ ኮሚሽኑ እንግዲህ በአዋጁና በደንቡ ላይ አስቸኳይ ጥናት አድርጎ የራሱን ምክር ሀሳብ እንደሚያቀርብም በግልጽ አስፍሯል። የዚህን ምክር ሀሳብ ዝርዝር ማወቅ ምናልባት አይቻል ይሆናል ግን ያሰጉኛል የሚላቸውን ኮሚሽኑን ዋናውና ጉዳዮች እዚህ ላይ የተጠቀሱትን ቢሆን እስቲ እንገሩን ለህዝቡ ያስረዱት። እንግዲህ ስጋት ጉዳይ ፈቅቶ ያወጣው ጉዳይ ሳይሆን እንዲህ አይነት አዋጅ ሲወጣ ሁሉም እኩል ተገንዝቦ ተግባራዊ ላይ ያደረገው ይችላል የሚል ነገርን ለማስወገድ ይችላል አይችልም የሚለውን ነገር ለማጥራት በዚህ መልክ ማውጣት ተገቢ ነው። ሁሉም የመንግስት አካል እንዲገነዘበው የማድረግም ስራ እየሰራ ነው ኮሚሽኑ በቀጣይ የሚኖሩ ነገሮችን እየለየሁ ተጨማሪ ማብራሪያ ተጨማሪ መግለጫ ሳያወጣሉ ያለው እንግዲህ አስቸኳይ ጊዜ ውስጥ ስኖር በሂደት የሚመጡ ነገሮችን እየተከታተልኩ በእነሱ ላይም ግብረመልስ እሰጣለሁ የሚለውን ነገር የያዘ ነው። አስቸኳይ ጊዜ ውስጥ ስትኖር በርካታ ነገር ነው እንደምታየው፣ በዓለም ላይ የሚያስጨንቅ ነገር ነው ይህ ነገር። መንግስት ተገቢ የሚባሉ እርምጃዎችንም ከመጀመሪያው ጀምሮ እየሄደ ነው። በሌሎች ሀገሮችም እንደምናየው አላግባብ ነገሮችም የሚታዩበት ሁኔታ አለ። እነሱንም ማስወገድ እንዲቻል ከወዲሁ ግንዛቤ መፍጠር፣ ሌሎች ጉዳዮችም ካሉ ደግሞ ሪኮመንዴሽን ሊሰጥ እንደሚችል ግንዛቤ መፍጠር ነገር ወሳኝ ነው ብሎ ያምናል ኮሚሽኑና ከዛ አኳያ ቢታይ ነው። ለተረፈ ግን እየተደረገ ያለው ጥንቃቄ ሕዝብም ራሱ ለእኔ ነው ብሎ አስቦ ሊሰራቸው የሚገቡ ናቸው። በርካታ የጥንቃቄ እርምጃዎች ናቸው። የሃይማኖት ተቋማት እየወሰዱ ያሉት፣ የንግድ ተቋማት የሚሆኑ ግል ተቋማት እየወሰዱ፣ መንግስታዊ ተቋማት እየወሰዱ ያሉት እርምጃዎች የጥንቃቄ እርምጃዎች ከእጅ ንጽህና መጠበቅ እስከ ሰራተኛ ቀንሶ ስራ መስራት ተገቢ ስራ ነው ብለን ነው የምናስበውና ሌሎች መብቶች በተገቢ ሁኔታ እንዲጠበቁ ግን ማሳሰቢያ መስጠት ተገቢ ነው የሚል ሀሳብ ነው ኮሚሽኑ ያለው። የኮሚሽኑ መግለጫና ምክረ ሀሳብ እንደሚጠቁመው መንግስት በዓለም አቀፍ የሲቪልና ፖለቲካ መብቶች ስምምነት አንቀጽ አራት ቁጥር ሶስት መሰረት በአስቸኳይ ጊዜ አዋጁ ገደብ ያደረገባቸውን መብቶች ዝርዝር ከነ ምክንያቱና እንዲሁም ገደቡ የሚያለቃበትን ጊዜ ጭምር በተባበሩት መንግስታት ድርጅት ዋና ጸሐፊ አማካይነት በአስቸኳይ ለዓለም አቀፍ ማኅበረሰብ ማሳወቅ ግዴታ እንዳለበትም አስታውሰዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ